አብይ ርዕስ ከዛሬ ግንቦት 15 እስከ ነገ በስቲያ ግንቦት 17 2005 ዓ ም ለጠራነው የተቃውሞ ሰልፍ የማሳወቂያ ደብዳቤ ይዘን ብንሄድም የአዲስ አበባ መስተዳደር አልተቀበለንም ሲሉ የሰማያዊ ፓርቲ ሊቀመንበር አስታውቀዋል። የአዲስ አበባ አስተዳደር ደብዳቤያቸውን ባይቀበልም በተቃውሞ ሰልፍ እንደሚገፉበት አቶ ይልቃል ተናግረዋል። አቶ ይልቃል ጌትነትን ያነጋገራቸው ዘጋቢያችን እስክንድር ፍሬው ከአዲስ አበባ አስተዳደር መልስ ለማግኘት ያደረገው ጥረት አልተሳካለትም። ዝርዝር ዘገባውን እንሆ የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት እንዳሉት የእውቅና ደብዳቤ ለማስገባት ወደ አዲስ አበባ አስተዳደር ያመሩት በትናንትናው ዕለት ነው። እንደማይቀበሉን ስለገለጹልን ግን በምስክሮች ፊት ጠረጴዛቸው ላይ አስቀምጠን ወጥተናል ብለዋል። አቶ ይልቃል ከቪኦኤ ጋር ያደረጉትን ቃለምልስ የጀመሩትም የተቃውሞውን አይነትና ዓላማ በማብራራት ነው። የመጀመሪያው የተቃውሞ ነገር ከመንግስት ጋር ምንም መማጋጅ ሰዎች በራሳቸው ማድረግ የሚገባው የሆነውን ነገር ከራሳቸው ጋር የትግል ቃል ኪዳን ገብተው የተፈናቀሉ ሰዎች በቦታቸው እንዲመለሱ አስፈላጊው ካሳና ጥበቃ ተደርጎላቸው እንዲኖ እንዲኖሩ ነው። የመጀመሪያው ጥያቄ የታሰሩት የፖለቲካ እስረኞችና ጋዜጠኞች እንዲፈቱ ነው የሚጠይቀው። እንዲሁም የእስልምና እምነት ነጻነታቸውን፣ ሃይማኖታቸውን በፈቀደው መልኩ እናድርግ ያሉ ሰዎችን እና የነዛን ተወካዮቻቸውን ወደ ሰላሳ የሚሆኑ ሰዎችን ታስረዋል። ይሄ አግባብ አይደለም። እነዚህም ሰዎች ያለ ቅድመ ሁኔታ መፈታት አለባቸው። የእስልምና እምነት ተከታዮችም ሃይማኖታቸው በፈቀደው መንጎድ ማከናወን አለባቸው። ሃይማኖት ነጻነት ህገ መንግስቱ በሚያዘው የሚል ነው። ሌላው ደግሞ በሀገራችን ውስጥ የኑሮ ውድነቱ ከፍተኛ ነው። ስራ አጥነቱ ከፍተኛ ነው። ሙስና መንግስት ራሱ ሌቦቼ እያለ እስከሚለው ድረስና የአስተዳደር ብልሹነቱ ብልሽነቱ የኑሮ ውድነቱ ከልክ አልፏል። ለነዚህ ለነዚህ ነገሮች መንግስት በተደጋጋሚ ጠይቀ ነው። ማጥላላት ማናናቅ ካልሆነ መልስ ስላልሰጠ ከፍ ባለ ሁኔታ መጠየቅ አለብን በሚል ከ15 እስከ 17 ባለው ቀን ውስጥ በዚህ ሰሞን ከዛሬ ጀምሮ ጥቁር ልብስ በመልበስ መንግስትን ማሳሰብ ነው። በ17 ደግሞ ሰልፉ በሚካሄደው አፍሪካ ህብረት ደጃፍ ላይ ስብሰባው በሚካሄድበት እዛ ቦታ ላይ እነዚህን ቅሬታችንን ለኢትዮጵያ መንግስት በዚህ ጊዜ እንዲሰማን ማለት ነው። ዋናው አላማ እዛ የተደረገበት የአፍሪካ መሪዎች የእኛ ይግባኝ ሰሚ ናቸው። አይደለም ሚዲያ ወደ ኢትዮጵያ ያል መንግስት ትኩረት ሰጥቶ የሚያካሄደው ስብሰባ ነው። ህዝቡም በአንድ ላይ በሀገራችን ላይ የአፍሪካ ህብረት መስራች እንደመኖራችን ይሄ ሳይ ትኩረት በሚያገኝበትና ጊዜውን፣ ቦታውን የመምረጥ ነው። ይሄ ነገር ደግሞ እንደምታውቁት የተለመደ ነገር ነው በየትኛውም ዓለም አቀፍ ስብሰባ ሲካሄድ፣ ብራሰልስም፣ ጄኔቫ፣ ኒውዮርክም ከዛ ስብሰባ በሚወለደው ሂደትና አጠቃላይ ድምጻቸው እንዲሰማ የሚፈልጉ ሰዎች ሁሉ ሰልፍ ያደርጋሉ። እንዲህ አይነት ነገር እና ይሄ የተለመደ ነገር ነው። አሁን ጥቁር የመልበሱን ነገር እያደረግን ነው። ዛሬም እንደምታገኘኝ እኔ ጥቁር ልብስ ለብሼ ነው። መንግስት ለምሳሌ አቶ ይልቃል በተለያዩ ጊዜያት አገሪቷ ከጂኦግራፊያዊ ከመልካ ምድራዊ አቀማመጧም የተነሳ የጸጥታ ስጋት እንዳለባት ከአካባቢው የተነሳ ማለት ነው እንደዚህ አይነት ስብሰባዎች በሚካሄዱበት ጊዜ ደግሞ ከፍተኛ የጸጥታ ጥበቃ መደረግ እንዳለበት ሲናገር ይሰማል። ይሄ ሰዓት በእናንተ እምነት መንግስት እንደሚለው ከሀገር ገጽታማ አንጻር ትክክለኛ ነው እንዲህ አይነት ተቃውሞ ለማሰማት መሪዎች በሚሰበሰቡበት ወቅት ብላችሁ ታስባላችሁ? እናንተ መንግስት በሚሰጠው አስተያየት ላይ ምን ምላሽ አለው? አንደኛ የኢትዮጵያ ህዝብ ሕግና ስርአትን በማክበር የትኛውም ዓለም የሚወዳደረው የለም። ስለዚህ የምናደርገው የኢትዮጵያ ሰዎች ነን። አሁን ባለንበት ሁኔታ ላይ እኮ ሕግ እየጣሰ ወንጀል እያደረገ የሌለውን ነገር የጸረ ሽብር ህግን እየለጠጠ ሰላማዊ ሰዎችን እያሰረ ያለው መንግስት ነው እያሸበረ ያለው እና የኢትዮጵያ ህዝብ እጅግ ሲቪልነቱ የበዛ ጨዋ ህዝብ ለሞራል ለእምነት የሚገዛ ቢፈቀድለት ከነሱ በላይ ተጠንቅቆ ይህንን ነገር የሚያደርግ ነው ምንም ጥርጥር የለኝም እና መንግስት የሚለው ነገር እኛ አገር መንግስት ሲያደርገው ነው እንጂ ድራማ ሲሰራበት ሳይ ያን ያህልም የሽብር ባህሪያችንም ባህላችንም አይደለም ኢትዮጵያውያን ያንን ለመከራከል እንደውም ምሳሌ የሆኖ ህዝቡ ለሌላው ሊያስተምር ይችላል በተቃራኒው ግን ጨዋዎችን፣ እውነት ተናገሩትን፣ ለፍትህ የቆሙትን፣ መንግስትን ስርዓት የያዝ ስልጣን ገደብ ይኖረው የሚሉትን ሰዎች ነው ሽብርተኛ እያለ ያለው ና የአሜሪካ ነው አይደለም? ትልቅ ወዳጁ በሽብርተኝነት አጋር የኢትዮጵያ መንግስት። በአሜሪካ ውስጥ ባሉ ድርጅቶች እነዚህ ሽብርተኛ ብሎ ያሰራቸው ሰዎች እኮ ሽልማት እያገኙ ነው፣ ቀን በቀን በተባበሩት መንግስታት በዩኒስኮ ንሪት ሽልማት አግኝተዋል። እነ እስክንድር ነጋ ፔንፍሬንድ፣ የአሜሪካ ድርጅቶች እየሸለሟቸው ነው። እና ይሄ ኢህአዴግ ሽብርተኛ የሚለው ሽብር እየፈጠረብን ያለው ራሱ ኢህአዴግ ነው እዚህ ሀገር ውስጥ እንጂ። ህዝብ ነው ደግሞ ሀገርን የሚጠብቀው ኃላፊነት የሚወስደው በአገሩ ክብር ሲሰማው ያ ነው እውነተኛው ነገር ገጽታ የሚባለው ነገር ከቦሌ እስከ አፍሪካ ህብረት ያለውን አስፋልትና ህንፃ ከሆነ በእርዳታና በብድር የተሰጠ ሌላ ነገር። ለእኔ ገጽታ ስራ ያጡ ልጆች ነው። ለእኔ ገጽታ የተፈናቀሉ ሰዎች ናቸው። ለእኔ ገጽታ የሃይማኖት ነጻነታቸውን ስለጠየቁ እስር ቤት ያሉ ሰዎችና የነዛ ቤተሰቦች ናቸው። ለእኔ ገጽታ በሙስናና በእንትን ሰው የሚበላው በስራ አጥነት አንድ ጡረተኛ ከአንድ ቦታ አንድ ቦታ ለመሄድ የቀን ጭንቀት በሆነባት ኢትዮጵያ ውስጥ ዘጠና ሚሊዮን ህዝብ ባለበት ውስጥ በአንድ ቀን ሌሊት ሚሊዮነር በሚሆኑበት ሀገር ውስጥ የእነዛ ሰዎች ነው። ኢትዮጵያ ገጽታ ያች ናት እንደነገርኩ። ስለዚህ መንግስት የሚለው ገጽታ ያ ምናልባት የመንግስትና የጥቂቶቹ ገጽታ ነው። የኢትዮጵያን ገጽታ በምንም አያሳይም። ተሰብስበን ብንወጣ ጥሩ ገጽታ ነበር የሚኖረን። ኢትዮጵያ ዲሞክራሲን ቢፈቅድ መንግስታችን ኤክሰርሳይዝ ቢያደርግ የአፍሪካ ህብረት ጀማሪ እንደመሆናችን ዲሞክራቲካሊ የተለየ ሀሳብ ያላቸው በአፍሪካ ህብረት ስብሰባ ላይ ያደርጉ ቢባል ገጽታችን ጥሩ ነበር የሚሆነው። የአዲስ አበባ አስተዳደር ደብዳቤያቸውን ባይቀበልም በተቃውሟቸው እንደሚገፉበት አቶ ይልቃል ተናግረዋል። በጉዳዩ ላይ ከአዲስ አበባ አስተዳደር ምላሽ ለማግኘት ያደረግኩት ጥረት አልተሳካም። ወደ ስብሰባ ፈቃድና ማሳወቂያ ክፍል ደው ያለው የበላይ ኃላፊዎችን ማነጋገር እንደሚሻል ተነግሮኛል። በኋላ ላይም በአዲስ አበባ አስተዳደር የከንቲባው ጽሕፈት ቤትና የካቢኔ ጉዳዮች ምክትል ኃላፊ ወደ ሆኑት አቶ ወንድማገኝ የተሰማ ቢሮ በተደጋጋሚ ደውያለሁ። ስልኩን የሚያነሱ ጸሐፊያቸው ከሰዓት በፊት እንግዳ ያነጋገሩ መሆናቸውን፣ ከሰዓት በኋላ ደግሞ ለስራ ጉዳይ መውጣታቸውን ነግረውኛል። ምላሽ ከተገኘ ወደፊት እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ